ባልደራስ ለእውነተኛ ዴሞክራሲ ለሰላማዊና ህጋዊ ትግል ያለን ታማኝነት በሀሰት ውንጀላ አይገታም የሚል መግለጫ ነው ያወጣው። ይህ ፓርቲ አሁን ያለው መንግስት ወደ ነጻነትና ዴሞክራሲ የሚደረግ የሽግግር ጥያቄን በተገቢው ሁኔታ ለመመለስ አቅቶታል ሲልም በመግለጫው አትተዋል። ሀገሪቱን ለምርጫ ለማዘጋጀትም በብቃት ሲሰራ አይስተዋልም የሚል ሀሳብ አንስተዋል በመግለጫቸው። ሰሞኑን የተከሰተው ችግር የአንድ ጀንበር ወለድ ችግር ሳይሆን ላለፉት ሀያ ሰባት ዓመታት የተዘራው ክፉ ዘር ፍሬ ነው። የስርዓተ ትምህርቶቻችን ችግሮች ፍሬ ነው ብሎታል። ክስተቱም የፓርቲው ፕሬዚዳንት አቶ እስክንድር ነጋና አቶ ስንታየ ቸኮልም በተያዙበት ጊዜ በፖሊስ ከፍተኛ የሆነ አካላዊ ድብደባ ተፈጽሞባቸዋል። የህክምና እርዳታም እስካሁን አላገኙም። የሰብአዊ መብት አያያዛቸውም ሁለት በሁለት ተኩል ገደማ በሆነ በቂ የአየር ዝውውር በማይገኝባቸው ክፍሎች ታስረው ይገኛሉ ሲል ያትታል መግለጫው። ይህም ፓርቲው ላይ ከዚህ በፊት ይደርስበት የነበረው ወከባና እንግልት ቀጣይ እርምጃ እንደሆነና ከሰሞኑ ለተከሰተው ችግርም መንግስት ከሚለው በላይ የመንግስት ከፍተኛ ባለስልጣናት በየጊዜው አድረጓቸው ያሏቸውን ከፋፋይ ንግግሮች በመዘርዘር ቀጥተኛ ተጠያቂ ናቸው ብሏል። የመንግስት ባለስልጣናትን ፓርቲው ማለት ነው። በመሆኑም የደረሰው የህይወት መጥፋት፣ የንብረት ውድመት መንግስት ሙሉ በሙሉ ኃላፊነቱን እንዲወስድና ተገቢ ካሳ በመክፈል ሰላምና ጸጥታ የማስፈን ኃላፊነቱን እንዲወጣ ብሏል። በተጨማሪም በተከሰተው ድርጊት መነሻ ከፍትህ በፊት ዜጎችን፣ ድርጅቶችን የማሸማጠቅ እና የዳኞችን ነጻነት የሚጋፋ ዝንባሌ በመኖሩ የተፈጠረው ችግር በገለልተኛ አካል እንዲጣራ ብሏል። በሌላ በኩል በሀሰት ወንጅሎ የማሰር አባዜ እንደ ትናንቱ ሁሉ ቀጥሏል የሚለው ይሄ ፓርቲ በተግባር ብልጽግና ኢህአዴግ ቁጥር ሁለት ሆኖ መቀጠሉን የሚያሳይ ነው የሚል ድምዳሜ ላይ በመግለጫው አስቀምጧል። አብሮነት ለኢትዮጵያ ፌዴራላዊ አንድነት መግለጫ አውጥቷል። በዛሬው ዕለት የመንግስት ቅድሚያ ትኩረት የፕሮፓጋንዳ ዘመቻ ሳይሆን ለዜጎች ደህንነት ይሁን የሚል መግለጫ ነው ያወጣው። ከሰሞኑ የድምፃዊ ሀጫሉ ሁንዴሳን ግድያ ተከትሎም በኢትዮጵያ አሳሳቢ የፖለቲካ ቀውስ ተከስቷል። ይህም አገሪቱ ለነጻና ፍትሐዊ ምርጫ ይቅርና ለተረጋጋ የዕለት ተዕለት ኑሮም ገና ያልተዘጋጀች መሆኑ በግልጽ እየታየ መሆኑን ያሳያል ነው ያለው። ላለፉት ሁለት ዓመታት ተካሄደ የተባለው የለውጥ ሂደትም አገሪቱን ወደ ተሻለ የስርዓት ለውጥ ሳይሆን ወደ ባሰ የሕልውና አደጋ እያስገባት መሆኑ የበለጠ ግልጽ ሆኖ መጥቷል ይላል መግለጫው። በመሆኑም ብሏል አብሮነት መንግስት አደጋ ከመድረሱ በፊት አስቀድሞ የበኩሉን አደጋን የመከላከል ኃላፊነት ይወጣ የሚል ሀሳብ ሰንዝሯል። በተጨማሪም ከወቅቱ የፖለቲካ ቀውስ ጋር ምንም አይነት ቀጥተኛም ሆነ ተዘዋዋሪ ተያያዥነት በሌለው ምክንያት በቁጥጥር ስር የዋለው የድርጅታችን አመራር ኢንጂነር ይልቃል ጌትነት በአስቸኳይ ይፈታም። አርባ ስምንት ሰዓታት አልፏቸዋል ከተያዙ፣ ነገር ግን ወደ ፍርድ ቤትም አልቀረቡም፣ በሚል በመግለጫው አጥቷል። ከዚሁ ጋር ተያይዞ የጠቅላይ አቃቢ ህግ ምን ምላሽ ይሰጣል የሚለውን ለማካተት የሙከራ አድርጌ ነበር። ወደ መስሪያ ቤቱም በተደጋጋሚ ስልክ ሞክሬ ነበር ለምላሽ ለማካተት ነገር ግን ለጊዜው ምላሻቸውን ላካትት አልቻልኩም። ምክንያቱም በስልክ ምላሽ ባለማግኘት ምክንያት ማለት ነው። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ።